የጸጥታ ችግር የሚስተዋልበት አካባቢ ተብሎ በኮማንድ ፖስት መጠበቅ የጀመረው መተከል ዞን የተለያዩ ወረዳዎች ውስጥ በሚፈጠሩ ጥቃቶች ምክንያት በንብረትና በሰው ሕይወት ላይ ጉዳት ሲደርስ ቆይተዋል። በዞኑ ዲባጢ ወረዳ ጋሊሳ ቀበሌ ከሳምንት በፊት በርካታ ሰዎች በአካባቢው ሰላም ለማስፈን በስራ ላይ በሚገኘው የጸጥታ ኃይሎች መታሰራቸውን ነዋሪዎች ገልጸዋል። ከትናንት በስቲያ ደግሞ በጋሊሳ ቀበሌ ውስጥ የአራት ሰዎች ሕይወት ማለፉን ነዋሪዎች ለዲደብልዩ አመልክተዋል። በዲባጢ ወረዳ ጋሊሳ ቀበሌ የመሠረተ ክርስቶስ ቤተ ክርስቲያን አገልጋይ መሆናቸውን የነገሩ ሲያሰጋግሩንና በስፍራው ባለው የጸጥታ ችግር ምክንያት ለደህንነታቸው ስለሚሰጉ ስማቸው እንዲጠቀስ ያልፈለጉ የአካባቢው ነዋሪም በተቋማቸው ላይ ጉዳት መድረሱን ገልጸዋል። መኖሪያ ቤት ወብጮ ነው የተቃጠለበት። ታከሌ ጃርሶ የእኛ ዳቁን ነው ቤቱ የተቃጠለ አስራ አምስተኛ መሰለች ገነት ጥቅምት ሶስት ቀን በገጀ በግድ ሰዓት የደረሰ ጥቃቱ ጋሌሳ ቀበሌ ውስጥ ነው በዛ የሰው ህይወት ላይ የሞቱ ሰዎች ደግሞ አቶ ጅራ ባዩ፣ ፍቃዱ ባዩ ወይዘ ሳ የአስራ አምስት ድሜ ልጃገረድ ናት። ወጣት በላይ ጅራ የአስራ ወይ አስራ አራት አስራ ሶስት ድሜ ክልል ውስጥ ነው ያሉ በቤተ ክርስቲያን ላይ ይህ ብቻ ሳይሆን ሀያ ስምንት ሰዎች በጸሎት ነበሩ በእነሱ ላይ ደግሞ ጥቃት ሙከራ ተደርጎ ጥይት ተተኩሶባቸዋል ቤቱ ላይ ሶስት ጥይት በሩ ላይ ተተኩሶ በሩን እንትን አድርገው ገብተዋል የምናየው ነው ይሄ እንግዲህ ይሄ ነው የጥቃት የተፈጸመብን የነዋሪውን ቅሬታ አስመልክቶ ምላሽ ምላሽ የሰጡን የመተከል ዞን ኮማንድ ፖስት ሰብሳቢ ለተናል ጄኔራል አስራት ደኔሮ በጋሌሳ ጉዳት ያደረሱት በአካባቢው ይንቀሳቀሳሉ የተባሉት የሸኔ ሸማቂ ኃይሎች ያደረሱት መሆኑን ተናግረዋል። በዞኑ የአራት ክልሎች ልዩ ኃይሎች መሰማራታቸውንና ከሰላም ማስከበር ስራ ውጪ በነዋሪው ላይ ያደረሱት ጉዳት የለም ብሏል። ችግር ሸኔ ነው የፈጠረው። እንግዲህ እዛ ግድያ ከቆመ እኮ ረጅም ወራት ሆኗል። ሁለተኛ አርባ ሁለት መሳሪያ ከሚሊሻ ተቀብለዋል። እነዚህ ሚሊሻ ውስጥ ሳይዋጉ ሰጡ። ያጋጠመው ችግር ሰምተ ከሆነ መጀመሪያ በባጃጅ አምስት ሰዎች እየሄዱ አምስቱን ሰዎች አፍነው ነው ሸኔዎቹ። የማይፈልጉትን ለቀቁና የሚፈልጉትን ገደሉ። ከዛ እዛ አካባቢ የስዳማ ልዩ ኃይል አለ። በኋላ ሌላ ኃይልም ጨምረን አካባቢው እንዲታሰስ ሲደረግ ውጊያ ሲገጥም እንደው መሳሪያ ሁሉ ተማርኳል። እና እዛ አካባቢ ትንሽ ሰላማዊ ሰው ጉዳት ደርሶ ይሆናል። በደንብ እንትን አላልንም። አጣሩ ይለናል። አጣሪ ኮሚቴ ሄደዋል። በቤኒሻንጉል ጉሙዝ ክልል የአደጋ ስጋት ስራ አመራር ኮሚሽን መረጃ መሰረት በዲባጢ ወረዳ ጋሊሳ ቀበሌን ጨምሮ በሶስት ቀበሌዎች ውስጥ ከዚህ ቀደም የተፈናቀሉ ከአርባ ሺህ በላይ ዜጎች ተጠልለው ይገኛሉ። ለዲ ደብሉ ዘገባ ነጋሳ ደሳለኝ ከአሶሳ